የቡድኑ አባላት ስማቸውን አስፍረው ያወጡትንና በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ መግለጫ የተንተራሰ ቃለ ምልልስ አቅርበን ነበር። በዚህ ሁለተኛ ክፍል ቃለ ምልልሳቸው ደግሞ ቡድኑ በኢትዮጵያ እየታየ ነው ባለው የጥንቃቄ መላላት ዙሪያ እንወያያለን። እንግዶቻችን ፕሮፌሰር ዮናስ እንዳለ ገዳና ዶክተር ገበየ ተፈራ ናቸው። አሉላ ከበደ ነው ያነጋገራቸው። ተፈታዊ ሀገራዊ ጉዳይ ላይ ያወጣችሁትን ጋዜጣዊ መግለጫ በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ 19 መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናቸው እና እስኪ ስለሚያነጋግረው ስለሚያሳስበው ኮቪድም እንነጋገር። በዩናይት ስቴትስና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ ስትመለከቱ በኢትዮጵያ በተለይ አሁን በተጨባጭ ከሚታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዞ በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት ከቁጥጥር እንዳይወጣ ስጋት አላችሁ ወይ? ያሳስባችኋል? ከሆነስ ምን አይነት ነገሮች ትኩረት እንዲደረግባቸው ትመክራላችሁ? አንዳችሁ መጀመር ትችላላችሁ? ዶክተር ገበየ። በጣም የሚያሳስብ ሁኔታ ነው። እንግዲህ ወደኋላ መለስ ብለን ስናየው ኮቪድ የሚሰራጭበትን መንገድ ማስተዋል አስፈላጊ ነው። በስፋት ኮቪድ በፍጥነት የሚሰራጭበት አንዱ ቦታ ቤት ውስጥ ነው፣ ቤተሰብ ውስጥ ነው። ሁለተኛው ግን ከቤት ውጭ ሰዎች የሚገናኙበት ስብስብ ነው። አሁን እንግዲህ በኢትዮጵያ እንደምናየው በብዙ ሺዎች የሚቆጠሩ ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። ሌላው ችግር ደግሞ ምንድን ነው? የአንድ አካባቢ ሰው ብቻ ከአንድ ቦታ የሚመጣ ሳይሆን ከሌላም ቦታ የሚመጣል። አሁን አንዳንድ አካባቢ ኮቪድ ከፍ ያለበት ሁኔታ አለ። አንዳንድ ዝቅ ያላለ ዝቅ ካለው ቦታ ወደ ከፍተኛው ሲሄድ መሰራጫቱ አይቀርም እና ያ በጣም አሳሳቢ ነው። ሁኑም አንተ እንግዲህ እንደገለጽከው ማስካርጉና እንዲያርጉ ማለትም ይከብዳል። ግን ምንድነው የተለያዩ ሀገሮች በደንብ የሰራ እንደው ከሁሉም መከላከያ መንገዶች ርካሽ ሊሆን የሚችለው አፍንጫና አፍን በማስክ መሸፈን ነው። እሱ ብዙ ነገር ይገድባል። ያለምንም ልዩነት ሁሉም ሰው ማስካርጎ የሚንቀሳቀስ ከሆነ በከፍተኛ ደረጃ ይገድበዋል። እዚህም ሀገር አሁን ጥናት ሲያደርጉ ኢቨን፣ በአንድ ስቴት ውስጥ ማስክ የሚያደርግ ካውንቲ እና የማያደርግ ካውንቲ ሲያዩ የኮቪድ ስርጭቱ ማስክ በሚያደርገው ካውንቲ የቀነሰ ነው እና ለኢትዮጵያውያን አድማጮች ምናልባት ሀሳቦቹ ቅርብ እንዲሆኑ ነው፣ አንዱ አውራጃ ሌላው አውራጃ ልዩነቱ ጎልቶ ይታያል እያሉ ነው። ጎልቶ ይታያል። አዎ ይታያል። እንግዲህ ሌላው ምንድን ነው፣ በቤተሰብ ደረጃ የሚንቀሳቀሱ ከሆነ አንድ ቤት ጣራ ውስጥ አብሮ የሚኖር ሰው ብዙ ጊዜ ችግር የለም። ከዛ ጣራ ውጭ ሌላ ሰው ጋር ሲገናኝ ነው እና ቤተሰቦችም የግድ ከቤታቸው መውጣት ካለባቸው ርቀታቸውን በግሩፕ ከጠበቁም አንዱ አማራጭ ነው። አሁን ይሄ በየመገናኛው የምናየው ቁጥር የሚታወቀው በኮቪድ የተያዘው እና በኮቪድ የሞተው ለማለት ነው እንጂ ትክክለኛ ጣራው ቁጥር አይደለም። የዚህ የአሜሪካ ግምታውን ከመቶ ሚሊየን በላይ ነው የሚባለው የሞቱም ሁኔታ ከምናየው ከሁለት መቶ ስልሳ ሺህ በላይ ነው የሚባለው። ኢትዮጵያ እንደጠቀስከው የምርመራው አቅሙ ስለሌለ በኮቪድ የተያዘው ሰው ቁጥር ወይም መጠን ማወቅ አይቻልም። ሌላው ችግር ምንድን ነው? ከስርጭቱ ጋር ኮቪድ ከሰው ወደ ሰው እንደሚተላለፍ በደንብ ይታወቃል። የበሽታ ስሜት የሌለባቸው ግን በቫይረሱ የተያዙ ሰዎች ቫይረሱን ከአንድ ሰው ወደ ሌላ ሰው በማሰራጨት ይታወቃሉ። እና የእነዛ ሰዎች ግምት ቁጥር አይታወቅም ነበር። አሁን ግን ከ50 ፐርሰንት በላይ ቫይረሱ የሚዛመተው የበሽታ ስሜት በሌላቸው ሰዎች ስለሆነ ዞረን ዞረን ይሄ ማስክ ወይም ጭንብል ነው የሚባለው በአማርኛ አፍና አፍንጫን መሸፈን በጣም ወሳኝ ነው። አስፈላጊ ነው። ያስጥላልም። በሀገራት ደረጃ ካየነው በኤዥያ ያሉ ሀገሮች ከሀገር በፊት ነው ማስክ እያደረጉ ሲወጡ ያየናቸው። ያን ጊዜ እኛ በጥርጣሬ ነበር። ግን የዚህ የኮቪድ አማካሪዎች ግሩፕ ከሀገር በፊት የለም ማስክ ሕይወት ያድናል እና ሁሉም ማስክ ያድርግ የሚል ሪኮሜንዴሽን ተናግሯል እና አሳሳቢ ነው። ግን በዛው ልክ ደግሞ መከላከልና ስርጭቱን መቀነስ የሚቻልባቸው መንገዶች አሉ። በላም አለው ጭንቀት ብቻ አይደለም በእርግጥ ግን ያሳስባል ነው የሚሉ ፕሮፌሰር ዮናስ ወደ እርስዎ ልምጣ። እኔ እንግዲህ ከኤፒዴሚዮሎጂም አንጻር አስተያየት ለመስጠት ኤፒዴሚዮሎጂ ሲባል ያው በህብረተሰብ ውስጥ አንድ በሽታ በምን ያክል መንገድ ተስፋፍቷል የሚል ነው እና መግለጫም ስናወጣ አንድ አስተያየት የሰጠሁት ደጀን ያለው ሕዝብ ወታደሩን መተባበር ከፈለገ የዛ አጋር መሆን ከፈለገ፣ አንዱ ትልቁ አጋርነት የሚቻለው በትልልቅ ከተሞች ውስጥ ያለው ሰው በተለይ ወደ ጦር ግንባሩ ጠጋ ያሉ ትልልቅ ከተሞች ውስጥ ያለው ሰው የአዲስ አበባ ሰው፣ የባህር ዳር ሰው፣ የጎንደር ሰዎች አፍንጫና አፍ መሸፈኛ ካደረጉ ጦሩ ላይ ያለውን አደጋ በብዛት መቀነስ ይችላል። ይሄ በተለይ ሰልፍ ድጋፍ ሲወጡ አፍንጫና አፍ መሸፈን ከቻሉ ለጦሩ ትልቅ ደጀን እንደሆኑ ማወቅ አለባቸው። ምክንያቱም ከከተማ ነው ወደ የግንባሩ ሊስፋፋ የሚችለው። ሌላ ሁለተኛ፣ ከዚህ በፊትም ለማሳሰብ እንደሞከር ነው በካውንስል በኩል ጋዜጠኞች ወደ ጦር ግንባር እየሄዱ የጦር አዛዦች የሚያናግሯል የጦር አዛዦች ደግሞ እድሜያቸው እንደ ተራ ወታደሮ ወጣት አይደሉም። ስለዚህ ጋዜጠኞቹ አፍንጫና አፍ ሸፍነው ነው ማናገር ያለባቸው። አንዳንዶች አያደርጉም። በእርግጥ ውጭ ነው የሚያናግሩት ጥሩ ነገር፣ በሜዳ ላይ ነው ያ፣ ትልቅ ጥሩ ነገር ነው። ቢሆንም ይሄ አንዱ ደጀን ነው፣ የሆነ ህዝብ ማድረግ የሚችለው ይሄ ነው። ጋዜጠኞች ጭንብሉን አፍንጫና አፋቸውን መሸፈን አለባቸው። እነዚህ አይነት ትንንሽ ነገሮች ብዙ መንገድ ሊያስክድን ይችላሉ። ለማለት ነው። ይሄ ነው አንደኛው። ሌላው ደግሞ ይሄ ደጀን ውስጥ ያለው ህዝብ አፍና አፍንጫ መሸፈን፣ ከአንድ ባህር ዳር ካሉ ሴትዮ በእናንተ ሬዲዮ ነው ስለኛ አሉላ። ይሄ ማስክ ማድረግ አፍንጫና አፍ መሸፈን ኮቪድ ለመከላከል ብዬ ነው ያደረኩት፣ ግን አሁን ጉንፋን ይዞኝም አያውቅም። እዛ ላይ መጨመር የምፈልገው እርግጠኛ ነኝ ድሮ ማስክ ቢኖረኝ መርካቶና ፒያሳ እንደ መንገድ ላይ ሽንት ቤት እንደ ያን ያክል ጉንፋን አያስይዘኝም ነበር ብዬ ገምታለሁ። አሁን ሳስበው ተጨማሪም ጥቅም አለው እና በትዊተር ላይ ክቡር ዶክተር ሊያ ስለ ኮቪድ ሲያቀርቡ፣ እኔ ትዊተር ላይ ብዙ አልሳተፍም፣ ግን ሪትዊት አድርጌ ይህ አፍና አፍንጫ መሸፈኛ ተጨማሪ ጥቅም ከሽታ ከሚያስነጥሱ ነገሮች፣ ሌላው ቀርቶ ይሄ አለርጅ አሁን ጠዋት ጠዋት ውሻዬን ወቅስ አደረግ ማስክ ማድረግ ከጀመርኩ ወዲህ ማስነጠስ፣ እናንትም ችግር የለም። የአለርጂ መድኃኒት መውሰድም አያስፈልግ እና ሌሎችም ጥቅሞች አሉት ማለት ነው። በአጭሩ ብቻ የደጀኑ ህዝብ መርዳት ከፈለገ ወታደሩም አፍንጫና አፉን በመሸፈን ይሄ ኮሮና ወደ ጦር ግንባር እንዳይሄድ መከላከል ይችላል ማለት ነው። መልካም። አሁን የክትባት ተስፋ ቢያንሰራራም ገና ብዙ መንገድ አለውና በተለይም ደግሞ አፍሪቃ እንደ ኢትዮጵያ ላሉ ሀገሮች መቼ ይዳረሳል? የሚለው ገና ያልተመለሰ ጥያቄ ነው። እርግጥ በጣም በሚያበረታታ መልኩ ሶስት የክትባት መድኃኒት አይነቶች ከተገኙበት ጊዜና ቦታ ላይ ነን። ከእጃችን ያለው ግን አሁንም ወርቃማው እርስ ነው እያላችሁ ነው። ርቀትን መጠበቅ የሚባለው ስድስት ጫማ ርቀት ተራርቆ መንቀሳቀስ፣ አፍና አፍንጫም በጭምብል መሸፈን፣ መሰረታዊ የሆኑትን ወሳኝ የጥንቃቄ እርምጃዎች አውስታችኋል። ዶክተር ገበየሁ ወደ ተከታይ ጥያቄ ከመሻገሬ በፊት በቀደሙት ነጥቦች ላይ ማከል የፈለጉት አለመሰለኝ? አዎ መልካም፣ የእርሱ አስተያየት ይቅደምና ጥያቄን አስከትላለሁ። ፕሮፌሰር ዮናስ ያነሳው አንድ በጣም ጠቃሚ ነገር አለ። ዛሬ ኮሮና ነው፣ ሁልጊዜ ጊዜ ኢንፍሉዌንዛ አለ በህብረተሰቡ መካከል፣ ነገ ደግሞ ሌላ ቫይረስ ሊመጣ ይችላል እና ይሄ ኮሮናን ለመከላከል የምናደርጋቸው የመከላከያ ተግባራት አክቹዋሊ በእርግጥ አብረውን መኖር የሚገባቸው ነው። እጅ ንጽህና መጠበቅ፣ ሰው ሲያመው ራሱ ተከልሎ ቤት መቆየት፣ ከሌላ ሰው ጋር ከመደባለቅ ይልቅ ሲያመው ምራቅ ማለት፣ ይሄ እንደ ባህል የግድ የምንይዘው ነገር ነው እና ጥቅምም አለው። በቫይረስ በሽታ ለመያዝ ብቻ ሳይሆን አለርጂ ምናምን ይከላከላል። ፕሮፌሰር ዮናስ እንደገለጸው፣ ሌላው ምንድን ነው ብዙ ሰው የሚረሳው ኮሮና ኮቪድ በሽታ ብቻ አይደለም፣ ኢኮኖሚውንም ይጎዳል። ኢኮኖሚውን ሲጎዳ እንደውም መጀመሪያ የሚጎዳው ክፍል የሕክምና የጤና ሰራተኞችን ነው። ይታመማሉ፣ በየቤታቸው ይቀራሉ፣ የሞቱም እንዳሉ እናውቃለን ከኢትዮጵያ ውስጥ እና ያ ኃይል በሚጎዳበት ጊዜ በኮሮና የታመመው ብቻ አይደለም፣ በሌላ ህመም የሚሰቃየው ህዝብ በቂ የህክምና አገልግሎት ስለማያገኝ ወደ ሞቱ ይሄዳል። እሱ ደግሞ የታየ ነገር ነው እና ኮሮና ወይም ኮቪድ ላይ ብቻ ማተኮሩ ጥሩ አይደለም። በኮቪድ ምክንያት ሌላው ደግሞ ምንድን ነው? ኢኮኖሚ ሰርቼ ልብላል ነው ተጠንቅቆ ማስክ አርጎ ገበያ ወጥቶ ከተመለሰ ጥሩ ነው፣ ግን እንደ ልቡ ወጥቶ ሰው የሚታመም ከሆነ ኢኮኖሚ መልሶ ይጎዳል። ስለዚህ እነዚህ በሽታውን አንፈራም ግድ የለን የሚሉ ሰዎች እንጀራቸው ላይ መጥፎ ነገር እየነሰነሱ ነው እና ይሄ ነገር ከህመም ከሞት ጨምሮ ብዙ ሆነ ችግር ስላለው የግድ መከላከል አለብን። ክትባት እንኳንስ ኢትዮጵያ እዚህ ራሱ አሁን ፕሮግራም ላይ ሲደረግ ለአብዛኛው ሕዝብ የሚደርሰው ገና ወደ ግንቦት ወደዛ አካባቢ ነው። ክትባት እየተሰጠም የመከላከያ ተግባሩ አይቆምም፣ ምክንያቱም ሁሉም ህብረተሰብ በአንድ ላይ ክትባት አያገኝም። አሁን ለመስጠት የሚያስቡት በስራ ጸባያቸው ምክንያት ለኮቪድ የሚጋለጡ የጤና ባለሙያተኞች አንድ፣ ሁለተኛ ደግሞ ኮቪድ ቢይዛቸው ከፍተኛ መጥፋ ደረጃ የሚደርሱ አዛውንትን ነው። ለሌላው ቀስ ብሎ ነው የሚደርሰው። እስከዛ ድረስ ግን መቼ እውነት ይሄ ነገር መጥቶ የሚሄድ ከሆነ በሚሄድ በኮሮና ቫይረስ መጎዳት እና መሞት ሞኝነት ነው የሚሆነው እና ትዕግስት አድርገን መከላከያ ተግባራትን መፈጸም ያስፈልጋል። መልካም በርካት ጭብጦችን የዳሰሳችሁት መደረግ የሚችሉ ከእጃችን ያሉ መሳሪያዎች ያሉ እነሱን እንኳን ቢያንስ እንጠቀም፣ አንድ ነገር ነው። በእርግጥም ማለፍ ብሎ ኢኮኖሚውን የሚጎዳበት የስራ እንቅስቃሴ ገዳቢነት በሚፈጠርበት ጊዜ እንደ ኢትዮጵያ ያለ ደካማ ኢኮኖሚ ይበልጥ የሚጎዳበት ሁኔታ ይፈጠራል። ለዚህም ጥንቃቄ ማድረጉ ነው መልሶ መላልሶ እንደ አማራጭ የሚወሰደው እና በሌሎች አገሮች የታዩትን ከሌሎች ኪሳራ ማትረፍ መቻልን የመሰለ ጥሩ ነገር የለምና ልንማር ይገባል ነው አጽንኦት ሰጥታችሁ ያላችሁት። እስኪ ቀጣይ ወደሆኑ ሁኔታዎች ልውሰዳችሁ። ዶክተር ገበየው መጨረሻ አስተያየት ላይ መቀጠል ያለባቸውን ልማዶች ጠቅሰው ነበረ። ፕሮፌሰር ዮናስ ያስታውስ ይሆናል ከዚህ ቀደም የአእምሮ ጤናንም በሚመለከቱ አጣምረን እርሶና ፕሮፌሰር መስፍንም በተወያያችሁበት ከዚህ ድህረ ኮቪድ-19 ዘላቂ የሚሆኑ አብረውን የሚቆዩ ሁኔታዎችን ምናልባት እንደ ድልም ልንቆጥራቸው የምንችላቸውን አጋጣሚዎች ሁሉ ከዚህ ፈተና የራሳችን ልናረግ የምንችላቸው ለህይወት ካለን አመለካከት እስከ ዕለት ተዕለት ኑሯችን ምርጫዎቻችንና ዝንባሌዎች ድረስ አንዳንዶቹ ነካክተን ነበር። እርግጠኛ አይደለሁም ብዙ የቀየረን ስለመሆኑ ባለፉት ጥቂት ወራት ውስጥ ባየነው። ነገር ግን የልማድ ነገር እየተመለከትን ነውና የጠባይን የአእምሮንም ሁኔታ ይመለከታልና የሚዘልቁ ልማዶች በጠቃሚነታቸው ልንመርጥና ልናስቀራቸው አዲስም ልንለማመዳቸው የሚችሉ ከዛም አለፍ ካል የሕይወታችንንም ትርጉም ልናዳጉስበት የምንችል ከፍ ልናደርግ የምንችልባቸው ምን አይነት መልካም ነገሮች ከዚህ ፈተና ውስጥ ሊገኙ ልናተርፍ እንችል ይሆን? እርሶ ጀምሩና ወደ ዶክተር ገበይ ሄዳለሁ። እሺ፣ አሉላ፣ ይሄ ጥሩ ጥያቄ ነው። ኮሮና መጥፎ ነገር ነው፣ ግን ከሱ አንድ ልንጠቀም ምንችለው የባህሪ የባህል ለውጥ ሊያመጣ የሚችል ነገር ነው። ለምሳሌ ያክል አሁን ዲሲፕሊን ያለው ሰው በኮሮና ሊያዝ አይችልም። በእኔ ግምት ዲሲፕሊን ማለትም ማለት ነው። ዲሲፕሊን ማለት አንድ ሰው ባሰበው ነገርና በሚያደርገው መሃል፣ ካሰበው ነገር ወደሚያደርገው ነገር ለመድረስ የሚጠቀመው ዲሲፕሊን አለበለዚያ እንዲሁም ምኞትና እንትን ነው የሚሆነው እና አንድ ኮሮና እንዲይዘኝ አልፈልግም። እንዳይዘኝ ምን ማድረግ አለብኝ? አፍንጫና መሸፈን አለብኝ፣ እጅ መታጠብ አለብኝ ብሎ ዲሲፕሊን ያደረገ ሰው በኮሮና አያዝ። በሌላም ነገር የአገር ልማት የሚመጣው በዲሲፕሊን፣ የገንዘብ ቁጠባ፣ የስራ ልምድ የሚመጣው በዲሲፕሊን። ኢትዮጵያ አትሌቶች ሲያሸንፉ ነው የምንደነቀው፣ ግን እዛ ሲያሸንፉ ለማየት ከዛ በፊት ሁለት ሶስት ዓመት በዲሲፕሊን ተለማምደው ነው። ጦርነትን ቢሆን የጦርነቱን ውጤት ነው የምናየው። ነገር ግን ለዛ ስንት ዓመት ሰው ተዘጋጅቷል? አውሮፕላን ወይም እንደዚህ ስንሰማ እንደዚህ ከዛ በፊት በዲሲፕሊን ብዙ ነገር ተደርጎ እና ይሄ የኮሮና ጉዳይ በሀገራችን ውስጥ የዲሲፕሊንን ጠቃሚነት ማለትም ባሰብነውና በምናደርገው መሃል ያለውን ክፍተት ማጥበብ የሚቻለው በዲሲፕሊን ነው። ያለ ዲሲፕሊን የታ ያሰብንበት የኢኮኖሚ እድገት መድረስ አይቻልም። ያለ ዲሲፕሊን ያሰብንበት የፖለቲካ እድገት መድረስ አይቻልም። ያለ ዲሲፕሊን የተባበረና ጠንካራ አገርም ማቋቋም ማቆየትም አይቻልም። ይሄን ለመጨመር ነው። መልካም ዶክተር አዎ እንግዲህ እንቀጥልና በዚህ በኮሮና በነገራችን ላይ ለአዳማጮች ኮሮና ማለት በሽታውን የሚያመጣው የቫይረስ ስም ነው። በሽታው ኮቪድ 19 ነው የሚባለው። 19 በአውሮፓውያን አቆጣጠር በ2019 ስለታየ ነው። ከመከላከያ ባህሎች አንዱን እንደው ነካ አድርገን የሄድነው እጅ መታጠብ ነው። እጅ መታጠብ እንደውም በኢትዮጵያ ደረጃ በጣም ብዙ በሽታዎች ነው የሚያስቀረው። ምክንያቱም በቂ የመጸዳጃ ቦታዎች ስለሌሉ፣ መጸዳጃ ቤቶች ስለሌሉ ሰው ውጭ ስለሚጸዳዳ ውጭ የተጸዳዳው ነገር በዝንብም ይሁን በምን ከምግብ ጋር ግንኙነት ስላለው በዛ መልክ ብዙ ተላላፊ በሽታዎች አሉ። ትልቁ አንዱ ታይፎይድ ፊቨር ነው ሰው በቀላሉ የሚያውቀው፣ አሜባ፣ ጃርዲያ፣ እነዚህ በሙሉ በንክኪ የሚተላለፉ ናቸው። እነዛን ማስቀረት እንችላለን፣ እንደ ባህል ወደዛ መሄድ እንችላለን። ዛሬ ለኮቪድ ብቻ ብለምናረገው ነገር አይሆንም። ሌላው ምንድን ምንድነው ያየነው በዚህ በኮቪድ እንግዳ ነገር ሆኖ ስለመጣ በዜና መሰራጫ ስለቀረበ ሁሉም ሰው ባለሙያ እና ጠቢብ የሆነበት ነገር ነው። ፖለቲከኞቹም እንደፈለጉት ወዲያ ወዲያ ያረጉት ነገር ነውና ህዝቡን እንደው የመማጸ ነው ከባለሙያው አንደበት የሚመጣውን መስማት ነው እንጂ በጎን የተጻፉ አብሮ የማይሄዱ ወይም የተሳሳተ ነገር ሰዎች እንዲያደርጉ የሚመክሩ ነገሮችን አለማድረግ ነው ትልቁ። ሌላው ቅድም መጀመሪያ ላይ የጠቀስኩት ቤት ውስጥ በጣም ነው የሚሰራጨው። አሁን የሚባለው ምንድን ነው ሰው ከሰው ጋር ሲገናኝ አስራ አምስት ደቂቃ ነው የሚባለው በሁለት ሜትር ክልል ውስጥ እና ቤት ውስጥ ከሆነ ግን በጣም ስለሚተላለፍ ሁለት ደቂቃ ሊበቃ ይችላል። ሰዎች ባይገናኙ ጥሩ ነው። ከተገናኙ ግን ቅድም ፕሮፌሰር ዮናስ እንዳለው ከቤት ውጭ ራቅራቅ ካሉ እሱ ራሱ ስርጭቱን ይቀንሰዋል። ቤት ውስጥ እንደው አብሮ መብላት መጠጣት አደጋ ያስከትላል። ለዚህም ሀገር ቤተ መንግስት ውስጥ ገብቷል። ምንም የሚፈራው ነገር የለም። አንድ ምንድነው የሞተው ሰው ትንሽ ነው የሚል አባባል አለ። እንደያገሩ እንደየአካባቢው እውነት ነው የሞተው ሰው ቁጥር ሊያንስ ይችላል። ይሄ ቫይረስ አንድ ጸባዩ ምንድነው የሞተውን ሰው ቁጥር ማግኘት የምችለው በብዛት ሲሰራጭ ነው። አሁን አንዳንድ በሽታዎች ከያዙት ህመምተኛ አስር ፐርሰንቱን፣ ሰላሳውንም እንደውም ኒፓ የሚባል ቫይረስ 70% ይገላል። ይሄኛ ወደ ሶስት ነው። ግን ይሄ በብዛት ብዙ ሰው ያለብስና የሚገላቸውን ያገኛል። እኔ ሁልጊዜም ብለው ዞሮ ዞሮ የሚገለውን ሰው እንዲዞር የሚያደርገው የሰው በቂ ጥንቃቄ አለማድረግ ነው። እና ትታየዋን የሞት ቁጥር አይቶ ትንሽ ነው ግድ የለም ማለት አደገኛ ነገር ነው። መልካም የገዛ ልምዳችንም እንድናዛምድ የሚጋብዝ ይሁን። ምናልባት ኢትዮጵያ ላሉ አድማጮቻችን ብዙ ላይ ሰራ ይችላል የወረርሽኝንም መዛመት እዚህ እኛ ካለንበት ዩናይት ስቴትስ ጋር አለመነጻጸርም ሆነ ያነሳቸዋቸው የህልፈትና የታማሚዎች ቁጥር በንጽጽር አነስተኛ መሆኑ ያን ስዕል እንዳያዩ አድርጓል። ከዚህ ባሻገር ደግሞ እስካሁን ድረስ በቤት ውስጥ መቀመጥ ለመጀመሪያ ጊዜ ከታወጀበት ጊዜ አንስቶ በተለያየ ደረጃ ውሱን በሆኑ አንዳንዶቹም መላልሰው በመጡ ገደቦች ውስጥ ነው እየተንቀሳቀስን ያለ ነው። የዕለት ተዕለት ኑሮውንም የሚመለከቱ ሆነ መደበኛ የዕለት ስራችንን ከቤት መስራት ለማምደናል። ቀድመን ያን ያህል ቦታ የማንሰጠው ወይም ደግሞ የስራችን ጠባይ የማይፈቅድም ይመስለን ሁሉ የተለየ ሁኔታ ተምረናል። እንደ ሰው ግን ተለውጠን ይሆን የእናንተን ትዝብት ነው። በዙሪያችሁ ያለውን የምታውቋቸውን ሰዎች ስራ ቦታ፣ በአካባቢ ያሉትን ይጨምር ይችላል። ለኢትዮጵያም የሚሆን የሚጠቅም ነገር ይኖራል ብዬ ተስፋ አደርጋለሁ። ዘላቂነት ያላቸው ለውጦችን ቀደም ብላችሁ ከኢትዮጵያ ሁኔታ ጋር አዛምዳቸዋል። እዚህ ግን በቤት ውስጥ የቆየነውን ያህል ይነስም ይብዛ ራሳችንን ለማዳን ብዙ ነገርም መቆጠብ የተገደድንበት ሁኔታ ውስጥ ቆይተን ከዚህ ድህረ ኮቪድ አስራ ዘጠኝ ኢኮኖሚ በዚህ ሀገር ብዙ ነገሮች እንደሚለውጠው የተለወጠው ነገር ተስፋ የተደረገውን ያህል ሆኖ ይሆን? አንዳንድ የግል ስሜታቸውን እንድታንጸባርቁ ነው። ፕሮፌሰር ዮናስ እርሶ ይጀምሩ። እሺ፣ ይሄ ሁኔታ ብዙ የባህሪ ተጽዕኖ አለው። ዋናው እንግዲህ የባህሪ ለውጥ ሲባል ወደ ሳጥን አይልም ወደ መላእክም ሊስብ ይችላል ማለት ነው። እና ጠቃሚው ላይ ነው ማተኮር ያለብን። ለምሳሌ ያክል አሁን ይሄ በሽታ እንዴት ነው የሚተላለፈው፣ መከላከልስ የሚቻለው እንዴት ነው የሚለውን ነገር ስራ ላይ ማዋል፣ ቅድም ያልነው ዲስፕሊን ማለት ነው። ያን ዲሲፕሊን ደግሞ ወደ ሁሉም ነገር ማስፋፋት እንችላለን ማለት ነው። ለምሳሌ ዲሲፕሊን እንግዲህ ሁለት እርምጃ ወደፊት፣ አንድ እርምጃ ወደኋላ ነው ለሁላችንም ባለፈው ሳምንት መስሪያ ቤት ደፍ ደፍ ብዬ ደረስኩኝ፣ ዛሬ ደግሞ በሰዓቱ ደረስኩኝ። እና በሁለቱ መሃል በእውነት ባለፈው ሳምንት እንዴት እንዳፈርኩ አስታውሳለሁ። አስር ደቂቃ አርፍጄ ትደርስ ፈልገውኝ ደውለው አስር በልክ ጠበቀኝ። እና ዛሬ ግን በሰዓቱ በዲሲፕሊን ስደርስ የበለጠ የመፈስ እርካታ አለ። ዲሲፕሊን እንደው አንዴ የምንቀባው አይደለም፣ በየጊዜውም እንደክምበት ነገር ነው እና ከዚህ ውስጥ ለሀገራችን ትልቁ ነገር የምንወስደው በምናስበውና በምናደርገው መሀል ያለውን ክፍተት ለማጥበብ ዋነኛው ፍቱን መድኃኒት ሴልፍ ዲሲፕሊን፣ ራስን በራስ መግዛት የሚለው ነው። ከዚህ ከድህረ ኮቪድ-19 አንድ ዋና መውሰድ የምንችለው ይህንን ነው። ይሄ ደግሞ ለኢኮኖሚ ልማት፣ ያለ ዲሲፕሊን የትም አይደረስም። የሳይንስ እድገት፣ የጊዜ አጠቃቀም፣ ጊዜን አክብረው መያዝ፣ ይሄ ሁሉ ከዲስፕሊን ጋር የተያዘ ነው እና እንግዲህ ይሄ በጥሩ ጎኑ ነው። በመጥፎ ጎኑ ደግሞ ብዙ ችግሮችም ታይተዋል። አንዳንዴ ሰዎች ቤት ውስጥ ቁጭ ብለው ሲሰለቻቸው አረቄ እየጠጡ ችግር የደረሰባቸው አሉ እና ብዙ ስነ ልቦናዊ ችግር የሚያጋጥማቸው አሉ። ሌላው ደግሞ ቤት ውስጥ ሆኖ ስፖርትም መጀመራል። እንግዲህ እንደንትኑ ነው መስቀል ተሰላጤ ነው ይዞ የመጣው ኮሮና እና ወደ መስቀሉ ነው ማተኮር ያለብን ለማለት ነው። እሺ ዶክተር ገበየው እሺ ይሄ ቤት ውስጥ መቀመጡ ፕሮፌሰር ዮናስ እንዳለው ጥቅምና ጉዳት አለው። ሰው በተፈጥሮ ከሰው ጋር ነው የሚኖረው። ሶሻል አኒማል ነው የሚሉት አደለ፣ በእንግሊዝኛ ከሰው ጋር ሳይገናኝ ሲቀር ወደ ጭንቀት ውስጥ መግባቱ ግልጽ ነው። እሱ ነክቶታል። ሚስቶቻቸውን፣ ልጆቻቸውን መደብደብ፣ አልኮል መጠጣት፣ ብዙ ነገር እየመጣ ነው በዛ ምክንያት። አደጋው እንግዲህ ብቸኛ ሲሆን ነው ብቻ ስትሆን ብቸኝነት ክፉ ነገር አለው። እኔ እንዳው ከፈቀድክልኝ አክስቴ አንድ የገጠመችው ግጥም ነበረ ስለ ብቸኝነት እና ግጥሙ ምንድን ነው ሚላል፣ ቀንማ ምን አለው ከሰው ሲጫወቱ፣ የሀሳብና የጅብ ሌሊት ነው ጉልበቱ ብላ የገጠመችው ድሮ ትዝ ይለኛል። እና ብቸኝነት አደገኛ ነው። ብዙ ጊዜ ሌላው ቅድም ማስክም ስላን ማስክ ሲደረግ በአግባቡ መሆኑን ደግሞ መጠቆም አለብን። ምክንያቱም አፉን ዘግቶ አፍንጫውን ከፍቶ መሄድ አለ። እሱ ስህተት ነው። ያለው ዋናው መከመሪያው አፍንጫ ነው። ሁለተኛ ደግሞ ለበቂ ጊዜ መደረግ አለበት። ሰው ፊት አድርጎ ዞር ብሎ እንደገና ሌላ ቦታ ኬስ ውስጥ ማስክ ይዞ መዞር እሱም ጥሩ አይደለም። ማስክ ማድረግ አንደኛ ራስን ለመከላከል ነው፣ ግን የእውነት ከሆነ ማስክ በብዛት ለሌላ ሰው ሲባል የሚደረግ ነገር ነው። በዕድሜ ለጋ ወጣት የሆኑ ልጆች ቀለል ያለ በሽታ ወይም ምንም ነገር ሳይሰማው ሊድን ይችላል፣ ግን ለሽማግሌ፣ አደጋ ላይ ሊወድቅ ለሚችል ሰው ካቀበለው ያኛው ሰው ይሞታል። ስለዚህ ለእናት ለአባት፣ ለአያት ሲባል ነው መከላከያ ነገሩን ማድረግ የሚገባው። ሌላው ጥቅሙ ምንድን ነው? እንድንነፋፈቅም አድርጎናል። ያ ጥሩ ነገር ነው። አሁን ይሄ ነገር ሲሄድ ስንገናኝ የእውነት ከምር ተነፋፍቀን ተከባብር እንደምንኖር ነው። ምክንያቱም ያንን ልናጣ እንደምችል አሳይቶናል። ሌላው ላወቀበት የጊዜ አጠቃቀም ብዙ ሰው ያላነበበውን መጽሐፍ ማንበብ የሚችልበት ወቅት ስለሆነ ድርብ ነው። ግን ላወቀበት በደንብ መጠቀም ይችላል። ዋናው መልእክት ምንድን ነው? የኮሮና ወይ የኮቪድ ጥንቃቄ እንደ እውነት ከሆነ ለሌላ ሰው ስንል የምናደርገው ስለሆነ እንደው ራስ ወዳድ ሆነን እኔ አልሸፈንም ማለቱ ጥሩ አይደለም። በዛ መልክ ነው ማ ኖት ለመስጠት ሌላ ያሉትን ሌላ ሲባል አንዳንድ የራቅ እናደርገውና እንዘናጋ ይሆናል የገዛ ወላጆችን አያት፣ አባት እናትን፣ የቅርብ የምንወዳቸውን ሰዎች ለአደጋ እንደማጋለጥ አድርገን እንድናስብም ነው ያስታወሱን። እንግዲህ በርካታ ጉዳዮችን ዳሳችኋል። ይህ አማካሪ ቡድናችሁ በኢትዮጵያ የኮቪድ ስርጭትን ለመከላከልም ሆነ የተጎዱት በተሻለ መንገድ የሚረዱበት ላይ በብሔራዊ ደረጃ የሚያማክር ከፍተኛ ባለሙያዎች ቡድን ነው። ፕሮፌሰር ዮናስ እንዳለ ገዳ፣ ዶክተር ገበየው ተፈሪ ለጊዜያችሁ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። አብሮ ይሰጥ።